ምዕራፍ ስድስት። የሰው ተፈጥሮ ሰው ምንድነው? የሚለው ጥያቄ ያለ ጥርጥር እጅግ መሰረታዊ የሆነ ፍልስፍ የፍልስፍናና የስነ መለኮት ተግባራዊ ጥያቄ ነው። ሰዎች መጀመሪያ ከየት መጣን? ለምንስ መጣን? መሄጃችንስ ወዴት ይሆናል? የሚሉ የሚሉና ሌሎችንም ተመሳሳይ ጥያቄዎች ያነሳሉ። ፍልስፍና እነዚህን ጥያቄዎች ለማጥናትና መልስ ለማግኘት በየዘመናቱ በተነሱ ፈላስፋዎቹ አማካኝነት የተለያዩ ሙከራዎችን አድርጓል። የብዙዎቹን ፍልስፍናዎች የአጠናን ዘዴና መልሶቻቸውን ስናይ ሰዎች ለእነዚህ ጥያቄዎች እርግጠኛ መልስ ለማግኘት አለመቻላቸውን እንረዳለን። ፍልስፍና ሰዎች ስለ ሰው ያሰቡትን ሊያስተምረን ሲሞክር መጽሐፍ ቅዱስ ግን የሰውን አፈጣጠር በማስመልከት ስልጣን የተደገፈና የተሟላ ትምህርት ይሰጠናል። ለሌሎች መሰረታዊ ጥያቄዎችም አጥጋቢ መልስ አለው። የሰው ባህሪ፣ ሰው ፍጡር ነው። አንድ ሰው ስለ ሰው ዘር አመጣጥ ያለው አመለካከት ስለ ሰብአዊ ፍጡር የሚኖረውን እውቀትና አስተሳሰብ ይወስኗል። ለምሳሌ ሰው አዝጋሚ ለውጥ የመጣ ነው ብሎ ካመነ የኃጢአትን አስከፍነትና የአዳኝን አስፈላጊነት ሙሉ በሙሉ ባይሰርዘው እንኳን እጅግ አቃለው ይመለከተዋል። በሌላ በኩል ሰው በአምላክ የተፈጠረ ነው ብሎ የሚያምን ከሆነ የጽንሰ ሐሳብ ሰው ኃላፊነት አለበት የሚለውን የተያያዘ ሐሳብ ይይዛል። ሰው በእግዚአብሔር ከተፈጠረ በፈጣሪና በፍጡሩ መካከል የበላይነትና የበታች ግንኙነት አለ ማለት ነው። ይህ ከሆነ እንግዲህ ሰው የራሱን እድል በራሱ የሚወስን አይሆንም ወይም በለራሱ ተጠያቂ የሆነ የመጨረሻ ባለስልጣን ለመሆን አይችልም። ፍጡራን በፈጣሪያቸው ተገዢ መሆናቸውን ነው የሥነ ፍጥረት ትምህርት የሚያመለክተው። ነገር ግን ሰው ከዝቅተኛ የህይወት አካል በአዝጋሚ ለውጥ ከተገኘ ፈጣሪ ሊጠየቅበት አይችልም ማለት ነው። የአዝጋሚ ለውጥ ትምህርት በየደረጃው በሰፊው የሚሰጥ ስለሆነ በዚህ ክፍል ስለዚህ ጽንሰ ሀሳብ ጥቂት አስተያየት መሰንዘሩ ብቻ በቂ ይሆናል። ይህ ጽንሰ ሀሳብ ፍጥረት ሁሉ ከመጀመሪያይቱ ሕዋስ ቀስ በቀስ በተፈጥሮ ሂደት የተገኘ ነው ብሊም የመጀመሪያዋ አስከየት እንደመጣች ግን አያመለክትም። በተወሰነ ደረጃ እንደ አንድ ለውጦች መኖራቸውን ማንኛውም ክርስቲያን አይክድም። ነገር ግን የአዝጋሚ ለውጥ ጽንሰ ሀሳብ ከዚህም የገዘፈ የለውጥ ትምህርቶችን ያካትታል። የቅርጽ የዘርና ሌሎችም ውስጣዊና ረቂቅ ለውጦች ሁሉ ያለፈጣሪ ተሳትፎ ይፈጸማሉ ብሎ ያስተምራል። እንዴት ነው ይህ መሆን የሚችለው? እንደ አዝጋሚ ለውጥ እምነት አራማጆች ወይም ኢቮሉሽኒስትስ አባባል ይህ የሚከናወነው በሚውቴሽን ነው። ጠንካራ ጠንካራዎቹ በተፈጥሮ ምርጫ እየተጠበቁ በመቆየታቸው አዲስ የዘራ አይነት ተገኘ እንደሚሉም ማስተዋል ይጠቅማል። በሂሳብ ጥበብ ቋንቋ ቀመሩ የሚከተለውን ይመስላል ሚውቴሽን የተፈጥሮ ምርጫ ስደመር ጊዜ እኩል ይሆናል አዝጋሚ ለውጥ። አንድ ጸሐፊ ስጽፍ ሜንድል በተባለ የለውጥ ተመራማሪ ለረጅም ጊዜ የታየው የለውጥ ሙከራ የተመሰረተው ሕያ በሆኑት ባህሪያት ለብቻ እንጂ አዳዲስ ባህሪያት በመፍጠር እንዳልሆነ ነው። ፍጹም የሆኑ አዳዲስ አካላት ማግኘቱን ያረጋገጠ ሙከራ የለም። ይሁን እንጂ በአዝጋሚ ለውጥ ትምህርት የዋነኛዎቹን የለውጥ ደረጃዎች ክልል የሚያመለክተው በፍጥረታት ውስጥ የአዳዲስ ባህሪያት መከሰት ነው ብሏል። ይህ መልስ እያላገኘ የአዝጋሚ ለውጥ እምነት አራማጆች መሰረታዊ ችግር ነው። እነዚህ አዳዲስ ነገሮች በምንም መኳኋን ይሁን በአዝጋሚ ለውጥ ተከስተዋል ብሎ ምን እንድል ማመን አለበት። ለምሳሌ አንደው እውቅ የሰው ዘር አመጣጥ ተመራማሪ አንትሮፖሎጂስት የጀርባ አጥንት ያላቸው ፍጥረታት አጥንት ከሌላቸው በእድገት እንደተገኙ ስጽፍ ይህ በጣም ውስብስብ ግልጥ ያልሆነና አሻሚ ጉዳይ ነው። ያም ሆነይ አጥንት የሌላቸው እንስሳት በሆነ መንገድ የጀርባ አጥንት በማግኘት በኢቮሉሽን ተለውጠዋል ብሎ ብሏል። ይህ የግል እምነቱ ቢሆንም የአስተሳሰብ ድግመት ይታይበታል። የቅሪተ አካል ዘገባም ከዚህ በፊት ሆነዋል የሚባሉ ነገሮችን ያመለክታል። አዝጋሚ ለውጥ ትክክል ቢሆን ኖሮ ለውጡ ሳይቋረጥ ከቀላል ወደ ውስብስብ የተሸጋገረበትን ሂደት ሊያመለክት ይገባ ነበር። ነገር ግን የተፈጥሮ በቢሊየን ከሚቆጠሩት የታወቁ ቅሪተ አካላት ግኝቶችና በከፍተኛ የህይወት ምድቦች መካከል ያለው ሽግግር ሆን ተብሎ ተዘሏል። አገናኞቹ ቀለበቶችም ከሚፈለጉበት ስፍራ ጠፍተዋል። ምናልባት ወደፊት ብዙ አገናኝ ቀለበቶች ይጠፉ ይሆናል በማለት አንድ ጸሐፊ ተናግሯል። መጽሐፍ ቅዱስ የሰውን አፈጣጠር አስመልክቶ በዝርዝር ስላሰፈረው ጉዳይ የተለያዩ አስተሳሰቦች ቢኖሩም እውነተኛዎቹ ማስረጃዎች ግን በዚሁ መጽሐፍ ውስጥ ነው በግልጥ የሚገኙት። ዋና ዋናዎቹም ማስረጃዎች የሚከተሉ ናቸው። አንደኛ እግዚአብሔር ፈጣሪ ስለ መሆኑ በፍጥረት በዘ ፍጥረት ምዕራፍ አንድ ላይ ከአስራ ሰባት ጊዜ በላይ ተገልጧል። እዚህ ላይ ትልቁ ጥያቄ የቱ እግዚአብሔር የሚለው ነው። መልሱም ምዕራፉን የጻፈው ሰው ሙሴ የሚያውቀው እግዚአብሔር የሚል ይሆናል። ሙሴ በግሉ ማንነቱን ያውነቱን፣ ታምራት አድራጊነቱን የተረዳው አምላክ እግዚአብሔር ነው። ሁለተኛ በዘፍጥረት መጽሐፍ ላይ የሰፈረው ቃል እግዚአብሔር ፍጥረታትን የፈጠረበትን ሁኔታ ይነግረናል። በዘፍጥረት ፍጥረት ምዕራፍ 1 ቁጥር 1፣ 21 እና 27 ላይ ያለው ግስ ታላቅ አዲስና ታሪካዊ የሆነን ፍጥረት ያመለክታል። ዘፍጥረት ምዕራፍ አንድ ቁጥር አንድ ፍጥረት ከባዶ ነገር እንደጀመረ ያስተምራል። ከዚያ በፊት ምንም አልነበረም። እዚህ ምዕራፍ እግዚአብሔር ሰራ፣ ጠራ፣ አዘጋጀ፣ አበጀ፣ አደረገ፣ ወሰደ፣ ተከለ፣ ወዘተ የሚሉ ግለ ግሶች ይገኛሉ። በተጨማሪም ፍጥረታት ቀን በቀን ከመጀመሪያው ምራፍ 1 ቁጥር 1 እስከ መጨረሻው ምራፍ 2 ቁጥር 1 እንደተፈጠሩ ያመለክታል። ሶስተኛ የፍጥረትን መፈጠሪያ ጊዜ በተመለከተም በዘፍጥረት የተጠቀሰ ማረጋገጫ አለ። የቀኖች ተራ በዘፍጥረት አንድ ሶስት ይጀምራል። የእነዚህን ቀኖች ትርጉም በተመለከተ አራት አመለካከቶች አሉ። በመጀመሪያ እነዚያ ቀኖች እግዚአብሔር ስላፈጣጠሩ ሁኔታ ለሙሴ የገለጠባቸው ናቸው የሚል ግንዛቤ አለ። እንግዲህ እነዚህ የመግለጥ ቀናት ናቸው እንጂ ከመፍጠር ጊዜ ጋር ግንኙነት የላቸውም። ሁለተኛው እነዚህ ቀናት ዘመናትን ነው የሚያመለክቱት። በብሉይ ኪዳን ቀን ረጅም ዘመንን ለማመልከት ተጽፏል። ኢዮኤል ምዕራፍ ሁለት ቁጥር ሰላሳ አንድ የምድር አፈጣጠር ጂኦሎጂካል ዘመናትም በቀላሉ በእነዚህ ይካተታሉ። ሶስተኛዎቹ እውነተኛ ቀኖች ሲሆኑ በሃያ አራት ሰዓት የሚለኩ በመካከላቸው ሰፊ ክፍተት ጊዜ አለ። ይህም የጂኦሎጂን ረዥም ዘመን ሊያጠቃልል ይችላል። አራተኛዎቹ የፀሐይ ቀኖች ይባላሉ። እነዚህ ክፍተት የሌላቸውና ተከታታይ ናቸው። ይህም አመለካከት ምሽትና ማለዳ በሚለው ሐረግ ይገለጣል። በብሉኪዳን ውስጥ የቁጥር ቅጽል ከቀን ጋር ሲጠቀስ ሁልጊዜ የሚያመለክተው እውነተኛውን የፀሐይ ቀን ነው። በዚህ አመለካከት መሰረት መሬት የተፈጠረችው በቅርብ ጊዜ ነው። ሰውም እንደቀሩት ሶስት ግምቶች ሳይሆን ከሌሎቹ ፍጥረታት በኋላ በቅርብ ጊዜ መፈጠሩን እንረዳለን። ዘፍጥረት ምዕራፍ አንድ ቁጥር አንድ ከሌላው ምዕራፍ የምዕራፍ ክፍሎች ጋር ያለው ግንኙነት አከራካሪ ሆኗል አንዳንዶች ይህ ለመንደርደሪያነት ብቻ የሚያገለግል አረፍተ ነገር ነው ሲሉ የቀሩት ደግሞ ቀደም ምስል ስለነበረና በኋላ ባልታወቀ ምክንያት ድምጥ ማጡ ስለጠፋ ፍጡር ነው የሚያወራው ይላሉ ለዚህም የሚያቀርቡት ማስረጃ በቁጥር 2 ላይ የተጠቀሰውን ቃል ነው ይህም ድንገተኛ የጥፋት አደጋ የተከሰተው በሰይጣን ውድቀት ነው ይላሉ። ይህ ጉዳይ ከዚህ ጥናታችን ጋር ግንኙነት ያለው አይደለም። የውድቀትንም መነሻ መግለጡ ያዳግት ይሆናል። አራተኛ፣ የጥፋት ውሃ ውጤት ያለ ጥርጥር ዛሬ የምናውቀውን የዓለም ሁኔታ ለውጦታል። ስለዚህ ዓለም ከጥፋት ውሃ በፊት የነበራትን የተፈጥሮ ገጽታ ለመረዳት የጥፋት ውሃ ውጤት ስዕል በምንም አእምሮ ሊኖር በማንም አእምሮ ሊኖር ይገባል። ይህ የጥፋት ውሃ በአንድ አካባቢ የተወሰነ ቢሆን ኖሮ እዚያ አካባቢ ብቻ ነበር ለውጥ ሊያመጣ የሚችለው። መሬትን በሙሉ የሸፈነ ከነበረ ግን ውጤቱ እጅግ የተወሳሰበና ከግምታችን በላይ አስደንጋጭ ነበር ለማለት ይቻላል። እንዲህ አይነቱ ሁለንተናዊ ማጥለቅለቅ በጣም ብዙ ቅሪት አካላትን ሊተው እንደሚችል ይገመታል። ይህ ደግሞ በአንድ አመት ጊዜ ውስጥ የሚከናወን እንጂ ጂኦሎጂያዊ ዘገባ እንደሚያመለክተው ረጅም ዓመታት የወሰደ ሂደት አይሆንም። ዓለም በሙሉ በውሃ ተጥለቅልቆ እንደነበር ማስረዳቱም ቀላል ነው። ስለ መርከቢቱም ግዝበት በዘፍጥረት 7 ቁጥር 19 እስከ 29 ላይ የተገለጠውን ልብ ይበሉ። ዘፍጥረት 6 15 ማጥለቅለቁ የደረሰው በአንድ ክልል ብቻ ቢሆን ኖሮ መርከብ አስፈላጊ ባልሆነም ነበር ባልሆነም ባልነበረም ይህን የጥፋት ውሃ በሁለተኛው ጴጥሮስ ምዕራፍ 3 ቁጥር 3 እስከ ሰባት ላይ ማጤን ጠቃሚ ነው። አምስተኛ ፍጥረት ሁሉ በእግዚአብሔር ተፈጠረ እስከተባለ ድረስ ከፍጥረታት አንዳንዶቹ ቀደም ሲል ረጅም እድሜ ያላቸው ይመስሉ እንደነበር መገንዘብ ያስፈልጋል። በፍጥረት ሂደት የአዳምና ሔዋን አፈጣጠር ሲታይ ጊዜ በሚጠይቅ የእድገት ሂደት ያለፈ ይምሰል እንጂ ገና ሲፈጠሩ ጎልማሳዎች ነበሩ። በእደንን የአትክልት ስፍራ ከነበሩ ዛፎች አንዳንዶቹ በጣም ትላልቆችና ረጅም ዕድሜ ያላቸው የሚመስሉ ነበሩ። ለምሳሌ ክርስቶስ በቃና ዘገሊላ የሠራው ወይን ጠጅ ዮሐንስ ሁለት ጣዕም የበሰለ ቢሆንም እርግጥ፣ ዝግጅቱ ግን የፈጀ እንደነበረ እንዳልነበረ እናውቃለን። ዝግጅቱ ግን ጊዜ የፈጀ እንዳልነበረ እናውቃለን። አራት ሺህ እና አምስት ሺህ ሰዎች የተመገቡት ምግብ ሁኔታም እንዲሁ ነው። ምግቡ ከደቂቃ በፊት የተሰራ ሲሆን፣ ሲበላ ግን ለብዙ ጊዜ የተሰናዳ መስሏል። እግዚአብሔር እነዚህን የመሳሰሉ ሁኔታዎች ስንት ጊዜ በፍጥረት ውስጥ እንዳከናወነ ባናውቅም በአንዳንድ ሁኔታዎች ጎልተው መታየታቸው እውነት ነው። ስድስተኛ፣ እንደ ታሪክ እውነታ ሁሉ የፍጥረት ታሪክም በብዙ የመጽሐፍ ቅዱስ ክፍሎች ተመዝግቦ እናገኛለን። ዘጸአት ምዕራፍ 20 ቁጥር 11፣ አንደኛ ዜና ምዕራፍ 1 ቁጥር 1፣ መዝሙር መዝሙር 8 ቁጥር 3 እስከ 6፣ ማቴዎስ ምዕራፍ 19 ቁጥር 4 እስከ 5፣ ማርቆስ ምዕራፍ 10 ቁጥር 6 እስከ 7 ሉቃስ ምዕራፍ 3 ቁጥር 38፣ ሮሜ ምዕራፍ 5 ቁጥር 12 እስከ 21፣ አንደኛ ቆሮንቶስ 11 ቁጥር 9፣ ምዕራፍ 15 ቁጥር 22፣ ቁጥር 45፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3፣ አንደኛ ጢማቴዎስ ምዕራፍ 2 ቁጥር 13 እና 14 እና ይሁዳ ቁጥር 14ን ይመልከቱ። አንድ ሰው በአንዳንድ ምክንያቶች ሳቢያ በዘፍጥረት አንድ እስከ 11 ከተጻፈው እውነተኛ ታሪክ ለመሸሽ ቢሞክር እንኳን በመጽሐፍ ቅዱስ የተጻፉትን የፍጥረት ፍጥረት ትምህርቶች በተለይ የሚያዳምን ታሪክ ሊያስወገድ አይችልም። ብዙዎች በዘፍጥረት ከምዕራፍ 1 እስከ ምዕራፍ 11 የሰፈረውን ታሪክ የሰው ምናባዊ ገለጣ ገለጣ ነው ይላሉ። እንዲያ ከሆነ ሌሎችንስ ክፍሎች እንዴት ያብራሯቸው ይሆን? ሰው ባለብዙ ገጽ ፍጡር ነው። በመሰረቱ ሰው ቁሳዊ ወይም አካል እና ቁሳዊ ያልሆነ መንፈስ ወይም ነፍስ ያለው ፍጡር ነው። ሁለቱም አሰራሮች የእግዚአብሔር ቀጥተኛ የፈጣሪነት ስራ ውጤቶች ናቸው። ዘፍጥረት ሁለት ሰባት። እግዚአብሔር ሰውን በመልኩና በምሳሌው ፈጠረ ዘፍጥረት 1:6 ምዕራፍ 5 ቁጥር 1 ሰውን እጅግ ልዩ የሚያደርገው እግዚአብሔርን መምሰሉ ሲሆን በኃጢአት ከወደቀ በኋላም ቢሆን ይህ አምሳያነቱ ሙሉ በሙሉ አልጠፋም። ለኛ ቆሮንቶስ 11 7 እና ያዕቆብ 3 9 ላይ የሰፈሩ ምስክሮች ምስክሮቹ ሰው የእግዚአብሔር አምሳያ መሆኑን ያረጋግጣሉ። ያ አምሳያነት ምንድን ነው? ለዚህ ጥያቄ ለዘመናት የተለያዩ መልሶች ሲሰጡ ኖረዋል። ከነዚህም መልሶች ውስጥ የሰው የእግዚአብሔር አምሳያነቱ ከተፈጥሮአዊ አካሉ ነው ወይም ለሥነ ምግባርና ለመንፈሳዊ ጉዳይ ባለው ችሎታው ነው ችሎታውንም ይኖረው ወይም ፈጽሞ ያጣው ይሆናል የሚሉ ይገኙበታል። ምናልባት እውነቱ የብዙ ነገሮች ስብስብ በመሆኑ ይሆን ይሆናል። ሰው የእግዚአብሔር አምሳያ በመሆኑ ምድርን የመግዛት ስልጣንና ስነ ምግባር የማስከበር ኃላፊነት ተሰጥቶታል። በኋላም እሱን ፍ ኃላፊነት በኃጢአት የተነሳ ተነጥቋል። ከዓለም ገዥነቱ ተሽሯል፣ በሥነ ምግባሩም ተበላሽቷል። ያም ሆኖ ከፍጥረታት ሁሉ በእግዚአብሔር አምሳል የተፈጠረ እርሱ ብቻ መሆኑ ልዩ ያደርገዋል። የሰው አካል ወይም ቁሳዊው ክፍሉ በጣም ብዙ ሥራ እንደሚያከናውን ግልጥ ነው። ማየት እንደ መስማት አይደለም። የስሜት ስሮች አሰራር የተለያየና ራሱን የቻለ ቢሆንም ከማየት ከመስማትና ከሌሎቹም ስሜቶች ጋር የሚያያይዝበት መንገድ ይኖራል። ቁሳዊ ያልሆነውንም የሰው ክፍል በዚህ ሁኔታ ማየቱ ምናልባት አስፈላጊ ይሆናል። ነፍስ፣ መንፈስ፣ ልብ፣ አእምሮ፣ ፈቃድና ልና ቁሳዊ ያልሆኑ የሰው አካል ክፍሎች ሲሆኑ በመካከላቸው ጥርት ያለ ልዩነት መፍጠሩ ያስቸግራል። ሰውን አካል ነፍስና መንፈስ ነው ማለት በጣም ማቃለል ይመስላል። ምክንያቱም ነፍስና መንፈስ ያል የሰውን ቁሳዊ ያልሆነ ክፍል በሙሉ ካለ መግለጣቸው በላይ ልዩነታቸው ሁልጊዜ ጉልህ ባለመሆኑ፣ ለምሳሌ እግዚአብሔርን በፍጹም ነፍስ ውደድ ተብሏል። ማቴዎስ 22 ቁጥር 37 እንዲሁ ነፍስህን ከሚወጋ ስጋዊ ምኞት የሚል ሌላ ጥቅስ እናገኛለን። እንደኛ ጴጥሮስ ምዕራፍ 2 ቁጥር 11። መንፈስ ጌታን ሊያከብር ይችላል ሉቃስ ምዕራፍ 1 ቁጥር 46 እስከ 47። እንዲሁም መንፈስ እንደ ስጋ እንደሚረክስ ሁለተኛ ቆሮንቶስ 71 ተጽፏል 71 ተጽፏል። አንዳንድ ሁኔታዎች መንፈስ የሰውን ከፍተኛ አካል ያመለክታል። ሰዎች ሁሉ ያልዳኑትንም ጨምሮ መንፈስ አላቸው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ልብ፣ ደም የሚረጫውን የውስጥ አካል ማለት አይደለም። እንዲሁ የሰውን ቁሳዊ ያልሆነ ክፍል ሁሉ የሚያጠቃልል ይመስላል። የሰው ህይወት፣ የእውቀት ማህደር እንደሆነም ተገልጧል ማቴዎስ 15 ቁጥር 19 እስከ 20 ስሜታዊውን ህይወት መዝሙር 37 ቁጥር 4 ሮሜ 9 2 ፈቃዳዊውን ሕይወት ዘዳግም 7 23 ብራውያን 4 7 መንፈሳዊውን ሕይወት ሮሜ 10 9 እስከ 10 ኤፌሶን 3 እስከ 17 ሁሉ ያጠቃልላል። ህልና በሰው ውድቀት የተጎዳ አካል ቢሆንም አማኞችንም ሆነ የማያምኑትን ሰዎች ሊመራ የሚችል ውስጣዊ ምስክር ነው ሮሜ 2:15 እና አንደኛ ጢማቴዎስ 4 2 ን በመመልከት በማያምኑት ሰዎች ውስጥ የሚታየውን ህልና ያስተውሉ። አማኙን በተመለከተ ግን ህልውና ከመንግስት ህልውናው ከመንግስት ሮሜ ምዕራፍ 13 ቁጥር 5 ካሰሪው አንደኛ ጴጥሮስ 2 19 ከወንድሞቹ አንደኛ ቆሮንቶስ 8 7 10 12 ጋር መልካም ግንኙነት እንዲኖረው ይመክራል ይመራዋል። በጌታ ደህንነት ያላገኘ ሰው አእምሮ በአዲስ ኪዳን ውስጥ መልካም ያልሆነ ስም ተሰጥቶታል። የማይረባ ሮሜ 18 ከንቱ ኤፌሶን 4:17 የረከሰ ቲቶ 1:15 የጨለመ ኤፌሶን 4:18 በሰይጣን የታወረ ሁለተኛ ቆሮንቶስ 4:4 ተብሏል። ይሁን እንጂ አንድ ሰው ክርስቶስን አዳኝ አድርጎ ሲቀበል ሕይወቱንም ለጌታ ሲሰጥ ያምሮ መታደስን ያገኛል። ከዚያ በኋላ እግዚአብሔርን መውደድ እንችላለን ማቴዎስ 22:37፣ የጌታን ፈቃድ እንረዳለን ኤፌሶን 5:17፣ በማስተዋልንም እናመሰግናለን አንደኛ ቆሮንቶስ 14:15። የሰው ፈቃድ ሌላው በጣም ጠቃሚ የሆነና ቁሳዊ ያልሆነው የተፈጥሮ ክፍል ነው። ያልዳነ ሰው ፈቃድ መልካም ውጤት ይኖረው ይሆናል፣ ሐዋርያ 10 27 43። ያማኞችም እንዲሁ ሊሆን ይችላል፣ ቲቶ 3 8። የዚህ ተቃራኒም ይሆን ይሆናል፣ አንደኛ ጢሞቴዎስ 6 9፣ ያዕቆብ 4 4። እነዚህ ሁሉ ማብራሪያዎች ክርስቲያን ሁለት የተለያዩ ችሎታዎች ወይም ባህሪያት እንዳሉት ያመለክታሉ። ከመዳኑ በፊት ችሎታዎችን የሚጠቀምበት ራሱን ለማገልገልና ለማስደሰት ነው። ይህ አሮጌ ወይም የአጢአት ባህሪ ክፉ ለማድረግ ከመቻል አንጻር ብቻ አይደለም የሚተረጎመው። ከዚያ የላቀ ሊሆን ይችላል። ከአሮጌው ባህሪ የመነጩ ግን ያልከፉ ነገሮች አሉ። የአሮጌው ባህሪ ዋና መለያ በድርጊቱ ሁሉ የእግዚአብሔርን ማገልገል ነው። መዳግም መወለድ ጊዜ እግዚአብሔርን ለማገልገል አዲስ ኃይል ወይም ባህሪ ተሰጥቶናል። ሮሜ 6 ቁጥር 18 እስከ 20፣ ሁለተኛ ጴጥሮስ 1 እስከ 1 ቁጥር 4፣ ኤፍሶን 4 22 እስከ 25 ያጥኑ። አንድ ሰው ያሉትን የሁለት ተቃራኒ ባህርያት ግንኙነት በዚህ ወጣት ክርስቲያን ተገልጧል። በልቤ ውስጥ አንድ ሰው ያሉት የሁለት ተቃራኒ ባህርያት ግንኙነት በዚህ ወጣት ክርስቲያን ተገልጧል። በልቤ ውስጥ ሁለት ትላልቅ ውሻዎች አሉ። አንደኛው ጥሩ ውሻ ነው፣ ይረዳኛል፣ እንክብካቤ ያደርግልኛል፣ ይጠብቀኛል። ሌላው ውሻ መጥፎና ከሃዲ ሲሆን ሁልጊዜ ችግር ውስጥ የሚጥለኝና የሚያሳዝነኝም ነው። እነዚህን ውሻዎች እርስ በእርሳቸው ይጣላሉ፣ ይጠላላሉ። ሁሉም ሁሌም እየተጣሉ የበላይነትን ለማግኘት ይሞክራሉ ነገር ግን ማናቸውም ቢሆኑ በመገዳደል ወይም አንዱ ሌላውን በማባረር ለማሸነፍ አይችሉ። ጥሩ ውሻ መጥፎውን አባሮት ሰላም ለማግኘት ብችል እንዴት ደስ ባለኝ ነበር። ሕይወቴ በዚህ ቋሚ የሆነ ጦርነት በመሞላቱ የተረገምኩን ሆኛለሁ። አንድ ቀን መጋቢን ስለዚህ ጉዳይ ጠየቅሁትና በጣም ጥሩ ምክር ሰጠኝ። አእምሮ ውስጥ የምትጨምረው ነገር ሁሉ ለአንደኛው ውሻ የሚሆን ምግብ ነው። የእግዚአብሔርን ቃል ያለማቋረጥ ብታነብ፣ መልካም ነገር ብታስብ እና የእግዚአብሔርን ፈቃድ ብትሻ፣ ጥሩውን ውሻ መገብክ ማለት ነው። ነገር ግን ስለ ክፉ ነገሮችና ስለ ራሴ ብቻ ብታስብ፣ ወይም ሰዎችን ለራሴ ጥቅም ለመጠጋት ብትሞክር፣ የምትመግበው መጥፎውን ውሻ ይሆናል አለኝ። ቀጥሎም አብልጠህ የመገብከው ውሻ ይበልጥ ጠንካራ ይሆናል፣ ድልም ያገኛል አለ። ይህ ከምዕራፍ ስድስት የቀጠለ ሁለተኛው ክፍል ነው። የሰው ውድቀት ኃጢአት ለምን ከእግዚአብሔር እቅድ ውስጥ ገባ የሚለው ጥያቄ ሰው ሊመልሰው የማይችለው ነው። በምን አኳኋን ኃጢአት በሰው ልጅ ታሪክ ውስጥ እንደገባ ግን መጽሐፍ ቅዱስ ዘፍጥረት ሦስት ላይ ተገልጧል። የምዕራፍ የይዘቱን ታሪካዊነት ተረት፣ እውነተኛ ተረት፣ አፈ ታሪክ፣ የተቀደሰ አፈ ታሪክ፣ ወዘተ እያሉ የሚክዱ ብዙ ነቃፊዎች አሉት። ይሁን እንጂ ታሪካዊ ያልሆነ እውነተኛ ባህሪ አጥብቀው ይይዛሉ። መጨረሻው ውሸት የሆነ ታሪክ ማለት ነው። እንደዚህ እንዲህ ያለውን የተዛባ ስነ መለኮታዊ አመለካከት የሚያሳይ አንድ ምሳሌ እነሆ። ጠንካራ ወግ አጥባቂዎች ካልሆነን በዘፍጥረት ሶስት ላይ የተጻፈውን ታሪክ እውነተኛ አፈ ታሪክ ነው እንላለን። ይህ ማለት ኤደን በካርታ ላይ ባይገኝም እንዲሁም የአዳም እውቀት ከሰው ልጅ የታሪክ ቀመር ወይም መዘክር ጋር ባይጣጣምም ራፉ ልክ በሰው ልጅ የታሪክ ጅማሬ ወቅት እንደነበረው ዛሬ ያለውን የሰው ልጅ የኑሮ ልምድ ስፋት ያሳያል ማለት ነው። በቀላል ቋንቋ ለመናገር እኛ የወደፊት የወደቀን ፍጡሮች ነን። የአዳምና የሔዋን ታሪክ የኔና የእናንተ ታሪክ ነው። ይህ አባባል በዚህ መልኩ ይቅረብ እንጂ የታሪኩን መዋቅር ዝርዝር ሁኔታውንና ተከታታይ ጥቅሶቹን ልብ ብሎ ያጠነ ታሪኩ እውነታ እንዳለው ይረዳል። ማቴዎስ 19 ቁጥር 3 እስከ 6 እና ሮሜ 5 ቁጥር 12 እስከ 21 እንደዚሁም ሉቃስ 3 38 እና ይሁዳ ቁጥር 14 አዳም ማለት የሰው ዘር ማለት ሳይሆን አንድ ግለሰብ መሆኑ ነው የሚያመለክቱት ፈተናው ና ኢዋን የተፈተኑበት ሁኔታ ታላቅ ትርጉም ያለው ሲሆን በአንጻሩም ቀላል ነው። ቀላልነቱም በደንገነት ካሉት እጅግ ብዙ ፍሬዎች መካከል አንዱም ብቻ ከመከልከላቸው አንጻር ሲታይ ነው። ክፉን ነገር በሙከራ እንዳያውቁ ከመከልከላቸው የእግዚአብሔር በረከት እንጂ የህይወታቸው ጉድለት አይደለም። በሌላ አቅጣጫ ስንመለከተው ግን እገዳው የሞት ወይም የህይወት ጉዳይ ነውና ታላቅ ጠቀሜታ ነበረው። ትእዛዙን ማክበር ወይም መጣስ ለእግዚአብሔር ፈቃድ መገዛትን ወይም አለ መገዛትን የሚያሳይ ነበር። እርግጥ አዳምና ሔዋን ሌላም ኃላፊነት ነበርአባቸው። ለምሳሌ የደንገነትን መንከባከብ በኋላ በግልጥ እንደሚታየው ክፉውንና መልካሙን የምታስታውቀው ዛፍ እውነተኛ ዛፍና እግዚአብሔር ይህንን ዕውቀት እንድታስተላልፍ መሳሪያ ያደረጋት ነበረች። የፈተናው ሂደት የሰይጣን ጥቃት በማባበል የተጀመረው በዘፍጥረት ሶስት አንድ ነው። እግዚአብሔር አንዳች ነገር እስከ ነፈጋቸው ድረስ ለነሱ መልካም አለ መሆኑን ። ሄዋን እንድታምን ማድረግ ነበር። የሰይጣን ሙከራ ቁጥር ሁለት ላይ እንደተገለጠው የሷ መልስም እግዚአብሔር ሁሉን እንደፈቀደላቸውና አንድ ነገር መከልከሉ ቀላል ቀላልና የማይጎዳቸው መሆኑን የሚገልጥ ነበር። የሰይጣን ሙከራ ሄዋን በእግዚአብሔር ቅር እንድትሰኝ ማድረግ ነበረ እና እግዚአብሔር መልካም ቢሆን ስል ጀመረና አንዳችም ነገር አይከለክላችሁም ነበር። ነገር ግን የዚህን ዛፍ ፍሬ እንዳት በሉ ከልክሏልና መልካም ሊሆን አይችልም። በተቃራኒው የኔ እቅድ እግዚአብሔር የከለከላችሁን ሁሉ እንድታደርጉ ይፈቅድላቸዋል የምል ነበር። ማታለያው የዚህ ሀሳብ መንደርደሪያ ነጥብ፣ ምክንያት፣ አደራደር ቅደም ተከተልን የተከተለ ነበር። መነሻው ወይም ዋናው ነጥብን እገዳ መልካም አይደለም የሚል ነው። ቀጣዩ ነጥብ የእግዚአብሔር ዕቅድ እገዳን ይደግፋል የሚል ሲሆን ከዚህ በመነሳት ድምዳሜው የእግዚአብሔር ዕቅድ መልካም አይደለም፣ በተቃራኒው እገዳ የሌለው የሳይጣን እቅድ መልካም ነበር የሚል ይሆናል። ሔዋንም ልተፈጽመው ስለ ወሰነችው ስህተት ራሷን በራሷ ትክክለኛ ለማድረግ ምክንያቶቿን በህልውና ደረደረች። የተከለከለውን ፍሬ በመመልከት ለምግብነት መልካም ነው ብላ አሰበች። ደግሞ እግዚአብሔር ጣፋጭና የተለያየ ምግብ ለባሏ የማዘጋጀት ኃላፊነት እንደጣለባት በማስታወስ ይህን መልካም ፍሬ መመገብ በምንም አኳን ስህተት አይሆንም ብላ አመነች። ስለ ፍሬውም መማርና ማማርና የእውቀት ምንጭነት የተለመደ ምክንያቷን አቀረበች። እግዚአብሔር ያን ፍሬ እንዳይበሉ የመከልከሉ እውነት ከአእምሮ አጠፋ ድርጊቱን መልካም ለማስመሰል በምታደርገው ጥረት የተነሳ የአምሮ አእምሮዋ በምክንያቶች የተሞላ ስለነበር እሷና አዳም የእግዚአብሔርን ፈቃድ በግልጥ በመጣስ ከፍሬው በሉ። የኃጢአታቸው ውጤቶች። በዚህ ኃጢአት የተነሳ ቀጥሎ ያሉ ሁኔታዎች ተከሰቱ። አንደኛ፣ እባብ በደረቱ እንዲሄድ ተፈረደበት። ዘፍጥረት 3:14። ሁለተኛ ሰይጣን ከሴቲቱ ከሚወለደው ዘር ጋር ጠላትነት እንዲኖረውና ክርስቶስን የሚያሳምም ግን ሊያጠፋ የማይችል ቁስል በተረከዙ እንዲሰጠው ተፈቀደለት። ቁጥር 15። እርሱ ግን ሕይወቱን የሚያጠፋ ቁስል በራሱ እንዲደርስበት ተፈረደበት። ራሱን የሚለው ቃል ተረከዙን ከሚለው ጋር ያነጻጽሩ። ሶስተኛ፣ ሔዋንና ሴቶች ሁሉ በጽንስ ጊዜ በጭንቅ እንዲወሉና ለባሎቻቸውም ተገዢ እንዲሆኑ ተወሰነባቸው። ቁጥር 16 አራተኛ አዳምና ሰዎች ሁሉ በመሬት መረገም ምክንያት አድካሚ የሆነ ሥራ እንዲሰሩ ተወሰነባቸው። ቁጥር 17 እስከ 19 አምስተኛ የሰው ዘር ከእግዚአብሔር ጋር የነበረው ህብረት ተቋረጠ፣ መንፈሳዊና ስጋዊ ሞትም መጣ። አዳም ከኤደንም በረከት በረከተ ተከለከለ። የአዳምና የዋና ኃጢአት የታሪክን አቅጣጫና የእርሱን ዘር ህይወት ሁሉ ቀየረ። ሮሜ ምዕራፍ 5 ቁጥር 12 እስከ 21 እንደገና ያንብቡ። ይህ ሰው ኃጢአት የኃጢአት ትርጉም ኃጢአት የሚለውን ቃል ይተረጉማሉ የተባሉ ብዙ አስተሳሰቦች በየጊዜው ተሰጥተዋል። ትርጉሞቹም ግልጥ በሆኑ ክፍሎች ይመደባሉ። አንደኛ አንዳንዶች ኃጢአት ቅዠት ነው ኃጢአት የሚባል ነገር የለም በሰው ዘንድ ድክመት ቢኖርም በቂ ጊዜ ካገኘ በአዝጋሚ ለውጥ ሂደት የሚወገድ ነው ይላሉ። ይላል አንድ ሐኪም በቅርብ ጊዜ በስነ አእምሮ ህክምና ኃጢአት ለሚባል ሀሳብ ቦታ አይለንም ብሏል ከአመታት በፊት ብዙ ፈላስፎች ሰው ስለ ኃጢአት የሚያስበው ከእውቀት ማነስ የተነሳ ነው በቂ እውቀት በሚያካብትበት ጊዜ ግን ኃጢአት የሚባለውን ቅዠት ካምረው ይፍቃል ብለዋል። ሁለተኛው ኃጢአት ከእግዚአብሔር ቁጥጥር ውጭ እና ከእግዚአብሔር ነፃ የሆነ የክፋት ዘላለማዊ መመሪያ ነው ከእግዚአብሔር ነፃ የሆነ የክፋት ዘላለማዊ መመሪያ ነው የሚሉ አሉ። ይህን ሁለት አመለካከቶች ያቀፈ ፍልስፍና ወይም ዱዋሊዝም ከጥንታዊው የሃይማኖት መሪ ከዞራስተር እና ከቻይናውያኑ ከየንግና ከየን አስተሳሰብ እንዲሁም ከቀድሞዎቹ ኖስቲኮች ኖስቲክስ እምነት ጋር የተያዘ ነው። ሶስተኛ ከኃጢአት ራስ ወዳድነት ነው። ይህ በብዙዎች ዘንድ የተለመደና በመጽሐፍ ቅዱስም የሚጠቀስ ይሁን እንጂ ሌሎችን የኃጢአት ምንጮች ያጠቃለለ አይደለም። በዚህ ትርጉም መሰረት ለምሳሌ ድሆችን ለመመገብ ከሀብታም የሚሰርቅ ሰው ድርጊት ራሱን ከመውደድ የተነሳ ያልተፈጸመ ሊሆን ይችላል። ይሁን እንጂ ድርጊቱ ኃጢያት መሆኑ አያከራክርም። የአብዛኛው የኃጢያት ምንጭ ራስ ወዳድነት መሆኑ ግን አለ የሚባል አይደለም። አራተኛ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ለኃጢያት የተሰጠው ትርጉም አመጻኛነት ወይም ከህግ ውጪ መሆን የሚል ነው። ይህ ቀላል ትርጉም ተጨማሪ ማብራሪያ ያስፈልገዋል። ኃጢአት ምን እንደሆነ ለማሳወቅም ህግ ምን እንደሆነ መግለጥ አለብን። የሕግን ትርጉም ለማሳወቅ ደግሞ በየትኛውም የታሪክ ዘመን ላይ ሆነን እንደምንነጋገር መገንዘባችን ወሳኝ ይሆናል። ህግ በኤደን ገነት አንድ ነገር ማለት ሲሆን ህግ በአብርሃም ዘመን እንዲሁም ህግ በሙሴ ዘመን የተለየ ትርጉም ነበረ። ዛሬ ደግሞ ህግ በአዲስ ኪዳን የተጻፉ ብዙ ትእዛዞች ናቸው። እንግዲህ ኃጢያት እነዚህን ትእዛዞች መጣስ ነው። ቁልጭ ያለ ማብራሪያ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እናገኛለን። አማኞች የሚያደርጉት ሁሉ ለእግዚአብሔር ክብር እንዲያደርጉ ታዘዋል። ስለዚህ የኃጢያት አጠቃላይ ትርጉም ከእግዚአብሔር ክብር የሚያንስ ማንኛውንም ነገር መፈጸም ማለት ነው። ይህ እርግጠኛው የኃጢያት መለኪያ ስለመሆኑ በሮሜ ምዕራፍ 3 ቁጥር 23 ለተጽፏ የግል ኃጢያት። በብሉ ኪዳን ኃጢያትን የሚገልጡ ስምንት መሰረታዊ ቃሎች ሲኖሩ በአዲስ ኪዳን ደግሞ ቢያንስ 12 አሉ። እነርሱም የሚያመለክቱት አንደኛ፣ በግልጥ የሚታወቅና ኃጢያት የተፈጸመበት መመዘኛ ሁሌ ይኖራል። ሁለተኛ፣ ክፋት የተለያዩ ቅርጾች ሊኖሩት ይችላል። ሶስተኛ፣ የሰው ኃላፊነት ግልጥና የማያሻማ ነው። አራተኛ፣ ኃጢአት በእግዚአብሔር ላይ ማመፅ ነው። ለዚህ የሚረዱ ጥቅሶች ዘፍጥረት 38 7፣ ሕዝቅኤል 48 11፣ አንደኛ ነገሥት 8 50፣ ማቴዎስ 5 21፣ አንደኛ ቆሮንቶስ 6 9፣ ገላትያ 6 1 አንደኛ ጢማቴዎስ አራት ሁለት ናቸው። የግል ኃጢአት ማለት አላማን መሳት ማለት ብቻ አይደለም፣ እግዚአብሔር ያቀደልልን አላማዎችና ግቦች አለማሟላት ማለትም ነው። የኃጢአታዊ ተፈጥሮ ውርስ ከፍጥረታችን የቁጣ ልጆች እንደሆንን አዋርያው ጳውሎስ ይገልጣል ሶን ምዕራፍ ሁለት ቁጥር ሶስት ይህ ኃጢአታዊ ተፈጥሮ ሰዎች ሁሉ በትውልድ የወረሱት በእግዚአብሔር ዘንድ የማያስመሰግን የማያስመሰግን መልካም ክፉ ወይም ገለልተኛ ነገር የማድረግ ችሎታ ነው። የሰው ባህሪ በየአቅጣጫው እንደተበላሸ የሚነግሩን ብዙ ጥቅሶች በመጽሐፍ ቅዱስ ክፍሎች ውስጥ አሉ። አእምሮ 2 ቆሮንቶስ 4:4 ሮሜ 1:28፣ ህልናው 1 ጢሞቴዎስ 4:2 ፈቃዱ ሮሜ 1 28 ልቦናው ኤፌሶን 4 18 ሁለንተናው ሮሜ 1 18 እስከ ምዕራፍ 3 ቁጥር 20 ሁሉ ተበላሽቷል ይህ የአጠቃላይ ጎደሎነት ወይም ቶታል ዲፕራቪቲ ትምህርት ይባላል አጠቃላይ ጎደሎነት ሲባል ሁሉም ሰው በድርጊቱ ፍጹም ጎደሎ ሆኗል ወይም ሁሉም በማንኛውም አይነት ኃጢአት ውስጥ ይዘፈቃል ወይም አንድ ሰው በጎ ድርጊት አይወድም በጎን ድርጊት አይወድም እንዲሁም አያደርግም ማለት አይደለም። ለማለት የተፈለገው ኃጢአት የሰዎችን ሁለንተና እንደሚበክል በዚህም የተነሳ ተፈጥሯዊ ሰው በእግዚአብሔር ፊት ዋጋ የሚያስገኝለትን ነገር እንደሚያጣ ነው። የኃጢአት ብክለት ኢምፒዩቴሽን የስነ መለኮት ምሁራን የኃጢያትን ብክለት በተመለከተ ብዙ ተከራክረዋል። ብዙዎች የአዳም ኃጢያት ከርሱ በኋላ በተወለዱ ሁሉ ላይ ተላልፏል ሲሉ፣ ሌሎች ደግሞ አዳም የሰውን ልጅ ወክሎ ቢያጠፋም የእሱ ኃጢያት ወደ ሌሎቹ አይተላለፍም ይላሉ። ይህ ሁሉ ክርክር ሮሜ አምስት አስራ ሁለትን ትርጉም መነሻ በማድረግ ሲሆን በተለይ ሁሉ ኃጢአትን አደረጉ የሚሉትን ቃላት በተመለከተ ነው። የቃላቱ ትርጉም ሰዎች ሁሉ ኃጢአተኞች ናቸው ማለት ነው? ኃጢአታዊ ተፈጥሮ አላቸው ማለት ይሆናል ማለት ይሆናል? ወይስ አዳም ኃጢአትን በፈጸመ ጊዜ በአንዳች ሁኔታ የሰው ዘሮች ሁሉ ኃጢአትን ሰሩ ማለት? ሁለተኛው አስተሳሰብ እውነት ከሆነ የኃጢአትን ብክለት ያመለክታል። ብዙዎች ይህን ሐሳብ ልክ አይደለም፣ ምክንያቱም አንድ ሰው ገና ሳይወለድ ለተሠራው ኃጢአት እንዴት ጥፋተኛ ይሆናል ይላሉ። መደምደሚያው ትክክል ቢሆንም ባይሆንም የሐሳብ ከመጽሐፍ ቅዱስ ውስጥም ሆነ ውጪ ያለ መሆኑ ግልጥ ነው። ከመጽሐፍ ቅዱስ ክፍሎች ውስጥ አንደኛ ሳሙኤል ምዕራፍ 2 ሁለት፣ አሥራ አምስት ሁለተኛ ቆሮንቶስ አምስት ሃያ አንድ ዕብራውያን ሰባት ዘጠኝ እስከ አስርን እንደ ምሳሌ ይመልከቱ። ለምሳሌ የሌባ ወይም የነፍሰ ገዳይ ልጆች ምንም እንኳን ወላጃቸው ወንጀሉን በፈጸመበት ጊዜ ሕጻናት ቢሆኑና ስለ ወንጀሉም ምንም የማያውቁ ቢሆኑም እድሜ ልካቸውን በእፍረትና በስቃይ እንደሚኖሩ ይታወቃል። በሌላ በኩል አንዳንድ ሰዎች ሌሎች በሰሩት ስራ ሲጠቀሙና የማይገባቸውን ነገር ሲያገኙ ይታያል። ለምሳሌ ያይል ገና ያልተወለዱ ልጆች እንኳን ስለ ውርስ ጉዳይ በፍርድ ቤት በሚሰጡ ውሳኔዎች ምክንያት ብዙ ጊዜ ጥቅም ያገኛሉ። በኃጢያት የመበከል ሀሳብ በመጽሐፍ ቅዱስ የተረጋገጠ ከሆነ ይመስላልም። ከዚህ ጋር ሰው በግሉ የሚሰራው ኃጢያት፣ የተፈጥሮ ደካማነቱ እነዚህ ሶስቱ አንድ ላይ ተዳምረው ነው እግዚአብሔር በሰዎች ኃጢያት ላይ እንዲፈርድ ምክንያት የሚሆኑት ኃጢያትና ክርስቲያን የኃጢአት እርግጠኛነት ክርስቲያን መሆን አንድን ሰው ኃጢአት ከመስራት ነፃ ያደርገው? እርግጥ በምድራዊ ሕይወቱም ቢሆን ክርስቲያን ከኃጢአት ባህሪያት የነፃ ሊሆን ይችላል ብለው የሚያስተምሩ አሉ። የአዲስ ኪዳን ትምህርት ግን ከዚህ የተለየ ነው። ለማስረጃ ያህል ዮሐንስ በርሱ ዘመን የነበሩ ሰዎች በአሰት የሚናገሯቸው ሶስት ነገሮች እንዳሉ። በአንደኛ ዮሐንስ 1:8 እስከ 10 አረጋግጧል። እነዚህም ቁጥር 8 የኃጢያት መመሪያ መኖርን መካድ፣ ቁጥር 9 የተወሰነ ኃጢያትን መካድ፣ ቁጥር 10 በግል ኃጢአት ማድረግን መካድ ናቸው። የአማኝ ግዴታዎች የአማኝ ግዴታው በብርሃን መመላለስ ነው። አንደኛ ዮሐንስ 1:7 ኅብረትም የሚገኘው ይህ ብርሃን መልካሙንና ክፉውን እንዲገልጥ በማማለድና ለዚህ ብርሃን ሳያቋርጡ ታዛዥ በመሆን ነው። ክርስቲያን በዚህ ምድራዊ አካል እስካለ ድረስ ብርሃን መሆን አይችልም። ነገር ግን በብርሃን ለመመላለስ መቻል ይኖርበታል። ይህን ሲያደርግ ሁለት ነገሮች ይከናወናሉ። በመጀመሪያ ከሌሎች አማኞች ጋር ኅብረት ይኖረዋል። ሁለተኛ፣ ይነጻል። ይህ መንጻት በብርሃን የመመላለሱ ውጤት እንጂ ኃጢያትን የመናዘዝ ውጤት ሊሆን አይችልም። በሌላ አነጋገር በብርሃን መመላለሳችን ድካምና ኃጢያታችንን ስለሚያሳየን የማያቋርጥ መንጻት እንፈልጋለን። ይህ የሚገኘው ደግሞ በክርስቶስ ሞት በኩል ነው። በብርሃን መመላለስ የሚያሰናክሉንን የወት ጨለማ ጎኖች በመገንዘብ ወዲያውንሳ እንድንገባ ያደርገናል። በዚህ ብርሃን በበለጠ መመላለሳችንም ሪቀት ያለውን ጨለማ በማስወገድ ከበፊቱ የበለጠ ብርሃን ያስገኝልናል። ክርስቲያኖች ሁልጊዜ ይህንን ጎዳና ልንከተል ይገባናል። ይህ ማንኛውም አማኝ በመንፈሳዊ ጉዞ ወቅት የሚያስፈልገውን ጉዳይ ነው። የኃጢያት መከላከያ ምን ጊዜም ቢሆን በበሽታ ከመለከፍ መከላከያ ክትባት መውሰድ ይመረጣል። እግዚአብሔርም ለአማኞች ኃጢአት መከላከያ አዘጋጅቷል። አንደኛው እግዚአብሔር ቃል ነው፣ መዝሙር 119 ቁጥር 11። ሌላው የክርስቶስ የማያቋርጥ ምልጃ ነው፣ ዮሐንስ 17:15። ሶስተኛው የመንፈስ ቅዱስ በክርስቲያኑ ህይወት የሚያከናውነው አገልግሎት ነው፣ ዮሐንስ 7:37-39። ይህ ኃጢአት ቅጣት፣ አንደኛ ማንኛውም ኃጢአት በአማኙና በሰማያዊ አባቱ መካከል ያለውን ግንኙነት ይቀንሳል። አንደኛ ዮሐንስ 1:6። ሁለተኛ እንዳንድ ኃጢአቶች አጥቢያ ቤተክርስቲያናት አጥፊውን ወንድም እስከ ማግለል እርምጃ እንዲወስዱ የሚያደርጉ ይሆኑ ይሆናል። ያን የሚያደርጉት ግን ያ ወንድም ወደ ጌታ የሚመለስበትን ተስፋ በማሰብ ይሆናል። አንደኛ ቆሮንቶስ 5:4-5። ሶስተኛ ለማቋረጥ ኃጢአት የሚወሰኑና የተለያዩ ቅጣቶችም ይኖራሉ። ብራውያን 12 6 አራተኛ በአንዳንድ አጋጣሚዎች ከኃጢአት ያልተላቀቅን አማኝ በኃጢአት ልምዱ መክፋት የተነሳ ጌታ ወደ ሰማይ ይወስደው ይሆናል። አንደኛ ቆሮንቶስ 11:30። የኃጢአት መፍትሄ በማንኛውም ጊዜ ኃጢአትን ማድረጋችን ስታወቅን በፈቃዳችን ለመናዘዝ የተዘጋጀን መሆን አለብን። በግሪክ መናዘዝ የሚለው ቃል አንድ ቃል መልሶ መናገርን ያመለክታል። መስማማትን በሙሉ ልብ መቀበልን ያሳያል። ለኛ ዮሐንስ ምዕራፍ 1 ቁጥር 9 አማኝ አጢያቱን ልናዘዝ እግዚአብሔር ስለዚህ አጥያት በተናገረው ቃል መስማማቱ ነው። ያለፈ ስህተቱንና ጥፋቱን ይገነዘባል። መናዘዝ ፈጣን ይቅርታ ለማግኘት የሚደረግ መነባነብ መነብነብ አይደለም። ንሳ መግባት መናዘዝንና አጥያት ለመተው መሻትን ያጠቃልላል። አርያ ይሁን እንጂ ማን ነው በተናዘዘበት አጥያት ደግሞ ደጋግሞ ያልወደቀ? ይህ ሁኔታ ቢከሰት በንዛዜው ላይ የጎደለ ነገር መኖሩን አያመለክትም። ምናልባት ከንስሐ ጋር የተወሰዱት እርምጃዎች በመንፈስ ቅዱስ በመደገፍ ለድል የሚበቁ አይደሉም ይሆናል። በኃጢአት ምክንያት የተቋረጠው የእግዚአብሔር ቤተሰብ አባልነት በንሳ ጊዜ ተመልሶ ይመሰረታል። ኃጢአት አንድ ሰው ከቤተሰብ አባልነቱ አያሰርዘውም፣ ነገር ግን የቤተሰቡን ሙሉ ደስታ ተካፋይ እንዳይሆን ያደርገዋል። መናዘዝ ግንኙነቱን ያድሰዋል። በዚህ ቤተሰብ ውስጥም ያለው ዘላለማዊ ሕብረት ጨርሶ ሊበላሽ አይችልም፣ ነገር ግን በኃጢአት ምክንያት ሊቋረጥ ይችላል። የአንድ ሰው ኃጢአት ሌሎቹን የቤተሰብ አባላት ሊጎዳ ስለሚችል ግንኙነቶቹን ለማስተካከል ተገቢ እርምጃ ሊወሰድ ይገባዋል። ኃጢአት እጅግ ከባድ ነገር ነው። እግዚአብሔርን ያሳዝናል። ሌሎችንና እኛንም ይጎዳል።